በጋዛ የተኩስ አቁም እንዲደረግ ግፊት ለማድረግ እንዲሁም በሻር አል አሳድ ከስልጣን መወገዳቸውን ተከትሎ የተፈጠረውን ችግር በቅርበት ለመመልከት የፕሬዚዳንት ጆ ባይደን ከፍተኛ ባለስልጣናት በዚህ ሳምንት በመካከለኛው ምስራቅ ይገኛሉ። ጉብኝቱ እየተካሄደ ያለው የአሜሪካ አጋር የሆኑትን እስራኤልና ቱርክን ጨምሮ የጎረቤት ሀገራት ወታደራዊ እንቅስቃሴ በማድረግ ላይ ባሉበት ወቅት ነው። የአሜሪካ ድምጽ የዋይት ሃውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ የላከችውን ዘገባ ዘገባ እንግዶ ወልድ ያቀርበዋል። ከስልጣን የተወገዱት የሶሪያው ፕሬዝደንት ባሻር አልአሳድ ወገን የሆኑ ህዳጣን ማኅበረሰቦች በሚኖሩባትና ላታከያ በተሰኘችው ከተማ ነዋሪዎች ደስታቸውን በመግለጽ ላይ ባሉበት ወቅት የጎረቤት ሀገራት ጦራቸውን በማንቀሳቀስ ላይ ናቸው። በመላ ሶሪያ በመቶ የሚቆጠሩ የአየር ጥቃቶችን ከፈጸመች በኋላ እስራኤል ጦሯን በተመድ ጥበቃ ስር ወዳለውና የሶሪያን ድንበር በእስራኤል ከተያዘው የጎላን ተራሮች ወደሚለየው ጥብቅ ስፍራ ወደ ውስጥ ዘልቃ በማስገባት ላይ ነች። የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰልቨን ትናንት ሐሙስ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር ተገናኝተዋል። ሰልቨን የአሜሪካ አጋር የሆነችው እስራኤል የምታደርገውን እንቅስቃሴ ደግፈዋል። እስራኤል የምትመለከተው ድንገት እንደ መጣ አደጋ ነው ከድንበሯ ባሻገር ለረዥም ጊዜ የነበረ መዋቅር ድንገት ፈርሶ ስጋት ሊሆን በሚችል ቡድን የኃይል ክፍተቱ ሊሞላ ይችላል። እናም ይህን ስጋት ለማስወገድ ወደ ውስጥ ዘልቃ ገባች። እንደ አሜሪካ አስተያየት ከሆነ ይህ ትክክለኛና እስራኤል ራሷን ለመከላከል ካላት መብት ጋር የሚጣጣም ነው። የእስራኤል እንቅስቃሴ በእንደ አውሮፓን አቆጣጠር 1973 የተደረገውን የመካከለኛው ምስራቅ ጦርነትን ተከትሎ አገሪቱ ከሶሪያ ጋር የፈረመችውን ስምምነት የሚጻረር እንደሆነ የተባበሩት መንግስታት ድርጅት ይገልጻል። የተመድ ልዩ ራፖርተር ቤን ሳኡል አንድን የማትወደውን ሀገር ቀድመህ ለመከላከል ስትል ብቻ ጦሯን እንድታስፈታ የሚፈቅድ ዓለም አቀፍ ህግ የለም። ይህ በእንዲህ እንዳለ በአሜሪካ በሚደገፉት የኩርድ ኃይሎችና በቱርክ በሚደገፉት የሶሪያ አማጽያን መካከል በተነሳው ግጭት ምክንያት ሶሪያን ከቱርክ ጋር በሚያገናኙ ድንበር የሚገኙት ኩርዶች ከመኖሪያቸው ተፈናቅለዋል። አሜሪካ በሁለቱ ወገኖች መካከል ረቡዕ ዕለት የተኩስ አቁም ስምምነት እንዲያደርጉ ሸምግላለች። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አንካራ ከማቅነታቸው በፊት ትናንት ሐሙስ ዮርዳኖስ ነበሩ። ቱርክ ከኩርድ ተገንጣዮች እውነተኛ ያሉት ስጋት እንደተዘቀነባት ተናግረዋል። ሶሪያ ውስጥ ተጨማሪ ግጭቶች እንዳይፈጠሩ ለመከላከል እንሻለን። የጊዜያዊ መንግስት መኖር ለሶሪያ መልካም መንገድ ነው። በተጨማሪም አይሲስ መልሶ እንዳይገባም ማረጋገጥ ያስፈልጋል። ብሊንከን እና ሰለቨን በእስራኤልና ሐማስ መካከል ጋዛ ላይ የሚደረገው ጦርነት እንዲቆም የመጨረሻ ጥረታቸውንም ያደርጋሉ። በአሜሪካ አሸባሪ በሚል የተፈረጀው ሐማስ የያዛቸውን ታጋቾች እንዲለቅም ጥረት ያደርጋሉ ተብሏል። ሐማስ ሦስት በሕይወት ያሉ አሜሪካውያንንና የአራት አሜሪካውያንን አስከሬኖች እንደያዘ የአሜሪካ መንግሥት ያምናል። ፓትሲ ውዳኩስዋር አለላከችው ዘገባ እንግዶሊነኝ ዋሽንግተን ዲሲ